maznanya Gobeliy <Sessizlik>

ኩኩ ሰብስቤ፣ አስናቀች ወርቁ፣ የሺ ደመላሽ የሦስት ዘመን ወካይ እንስት ድምፃውያን በቅንጭብ እንደሰማቸዋቸው፣ ሦስቱም ድምፃውያን አንድ የሙዚቃ ስልትን ተከትለው ነው ያዜሙት። ስልቱን አንዳንዶች የኢትዮጵያ መለያ ይሉታል፣ ሌሎች ኢትዮጵያዊነትን ገላጭ ሲሉ ያሞካሹታል። አንዳንድ ሙዚቀኞች ሀገረኝነቱን ይበልጥ ለማጉላት የዶሮ ወጥ ቅኝት ሲሉ በተዋዛ መልኩ ይገልጹታል። አንቺ ሆዬ የሙዚቃ ቅኝትን ብሌን ዮሴፍ የያሬድ ሙዚቃ ትምህርት ቤት ምሩቅ እና የሙዚቃ ባለሙያ ናት። አንቺ ሆዬ ቅኝትን እንዲት አስተዋውቃለች። ቅኝቶቻችን አብዛኛው ያው ፔንታቶኒክ ናቸው አምስት ድምጽ ያለው ማለት ነው። ሌሎቹም አምስት ድምጽ እንዳላቸው ሁሉ አንቺሆዬም ባለ አምስት ድምጽ ነው የተለየ እኛን ይገልጸናል ከሚባሉ በጣም በዓለም ይለየ ከሚባሉት ነገሮቻችን በሙዚቃ ከሚገኘው አንዱ አንቺሆዬ የቅኝታችን ነው። ሌሎቹም ብንመለከት አሁን ፔንታቶኒክ የሀገራችን ብቻ የድምጽ ወይም የስኬል አይነት አይደለም። በተለያዩ ሀገራት የቻይናን የጃፓን፣ ኮሪያ አካባቢ ያሉ ሜሎዲዎች የሚሰሩት በፔንታቶኒክ ነው በአመዛኝ ነው። ከዛም በተጨማሪ ደግሞ ቆየት ያሉ የኢንግሊሽ ፎክስ ሶንጎችን የጀርመንም የዌስት አፍሪካም ሙዚቃዎችን ብንመለከት ፔንታቶኒክ ወይም በአምስት ድምጽ የተገነቡ ሜሎዲዎችን እናገኛለን። ፔንታቶኒክ መሆኑ ሳይሆን የሚለየው የእኛን ሀገር ሙዚቃ ከሌላው ሀገር ሙዚቃ እችኛ አንቺ ሆይ ዋና ትለየናለች ተብሎ የሚታሰበው የምትለየን እና በአመዛኙ በመንፈሳዊ የሆኑ ዝማሬዎች ላይ ቀደም ባለውም ጊዜ አሁንም በቅዳሴዎች በያሬዲክ በሆኑ ዜማዎችም ላይ በአመዛኙ እናገኘዋለን በዘለሰኛም ዜማ ላይ። ወጣቱ ፒያኒስት ሳሙኤል ይርጋ የአንቺ ውዬ ቅኝት በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በሚገባ አገልግሎት ላይ እንደሚውል ይስማማል። አንቺ ውዬ መቷል ወይም አንቺ ውዬ ብዙ ጊዜ ተነስቷል የሚባለው ከቤተ ክርስቲያን ሙዚቃ ነው። ከኦርቶዶክስ ቤተ ክርስቲያን የያሬዳዊ ዝማሬ በብዛት ወይ ትዝታ ወይ አንቺ ውዬ ነው። ኦርቶዶክስ ቤተ ክርስቲያን ውስጥ ያለው የኢትዮጵያ ኦርቶዶክስ ቸርች አሁንም ቢሆን በብዛት አንቺ ውዬ ወይም ትዝታ፣ እነዚህ ነው የሚጠቀመው እና ብዙ ቅዳሴዎች ወይ አንቺሆዬ ናቸው ወይ ትዝታ ናቸው። ትዝታ ሜጀር የሚባለው አንቺሆዬ ከዛ ውስጥ የወጣ ሞድ ሆኖ ከዚ በኋላ ለሰርግ እንዲሁም የሆኑ ሙዚቃዎች ላይ ባህላዊ ሙዚቃዎች፣ በቃ የኢትዮጵያ ብሎ ለመግለጽ በይበልጡ አንቺሆዬ ሁሉም ሙዚቀኛ ይጠቀማል ማለት ነው። ስለዚህ በህዝቡ ዘንድ ያለ ስኬል ነው ያለ ሞድ ነው። አንቺ ሆዬ የኢትዮጵያ መለያ፣ ሕዝቡ ምናልባት ስለ አንቺ ሆዬ ቅኝት ይሄ ነው አንቺ ሆዬ ቅኝት ብሎ ማለት ቢችል ባይችልም፣ ግን በድምፁ ሰምቶ ኢትዮጵያዊ ሙዚቃ ብሎ መለየት የሚችልበት አይነት ስኬል ወይም መወድ ነው። የሙዚቃ ባለሙያ ብሌንም አንቺ ሆዬ ቅኝት ከመንፈሳዊ ዜማዎችና መዝሙሮች ባሻገር በዓለማዊ ዘፈኖችም ብዙ ቦታ አለው ትላለች። በዘመናዊ ወይም አለማዊ የዘፈኖችም ውስጥ እንደ ሌሎቹ እንደ ትዝታም፣ ባቲም፣ አምባሰልም ሁሉ አንቺ ሆዬም እንደ ማንኛውም ቅኝት አለማዊ ዜማዎችም ላይ የተለያዩ ዘፈኖች ይሰራበታል። ምክንያቱም እስኬል ነው፣ ሞድ እንላቸዋለን። እንደነዚህ በተለያዩ ድምጾች መሰረት አድርጎ የሚሰሩ እስኬሎችን ልክ እንደነሱ ሁሉ አንቺ ወይዬ ድምጾች የሚነኩትን ድምጾች በመንካት የተለያዩ አለማዊ ዘፈኖችም ይዘፈናሉ። አንቺ ሆዬ ከሌሎቹ የኢትዮጵያ ቅኝቶች የሚለየው ትላለች ብሌን። ምናልባት የሚለየው ከሌሎቹ ሌሎቹ በሙዚቃ ድምፅ አካሄዳቸው በሙሉ ሙሉ ድምፅን ወይም ሆልቶን የሚለውን አካሄድ ተከትለው ነው የሚሄዱት። በሜጀር እስኬሎች ስናየው ማይነርም የተባሉት እስኬሎች የተወሰኑ ሰሚቶኖችን ከሆልቶኖች ጋር በማቀላቀል ነው የሚሰሩት እንደ ባቲ የመሳሰሉት ማለት ነው። አምባሰልም ላይ እንደዛው። አንቺሆዬ ጋ ስንመጣ ግን ከአንዱ ድምፅ ወደ አንዱ ድምፅ ያለው ርቀት የሰሚቶን ርቀት ነው ሁሉም ላይ ማለት ብዙውን ጊዜ ያላቸው የቅኝት ያለው አካሄድ በጣም በትናንሽ ድምፆች ነው፣ በሳሪ ጥኖች ነው የተከፋፈለው። ስለዚህ ለአቀናባሪዎች ችግር ይፈጥራል። ምን አይነት ኮርድ እንደሚጠቀሙ፣ ምን አይነት አካሄዶች እንደሚሄዱ ያጠብባቸዋል ብዙ ነገር እና ብዙ አቀናባሪዎች ሙዚቃ ላይ የሚሰሩ ሰዎች ከዘፋኞች ውጭ ማለት ነው እሱን ነገር ላይ ስለሚጨነቁ አይመርጡትም። ፒያኒስቱ ሳሙኤል አንቺ ሆዬ ለምን ለሙዚቀኞች ከባድ ነው እንደሚባል ተጨማሪ ማብራሪያ አለው። አንቺ ይህን ከባድ የሚያደርገው ኢንተርቫሉ በራሱ ነው። በጣም ሴንሲቲቭ ኢንተርቫል ነው ያለው። ያ ሴንሲቲቭ የሚያስብለው በፒያኖ ለምሳሌ ባስረዳ የፒያኖ ነጭና ጥቁሩ አጠገብ ላጠገብ፣ ምንም በመሀከላቸው ሌላ ኪ ሳይኖር፣ ልክ ከነጩ ቀጥሎ ያለው ጥቁር ኪ በዛ ያህል ኢንተርቫል ስለሆነ በጣም ጥንቃቄ የሚያስፈልገው አይነት፣ አለበለዚያ ከቅኝት ውጭ ለመሆን ፕሮባቢሊቲው ሰፊ ነው። ከሱ ቀጥሎ ደግሞ ያለው ኢንተርቫል ለመድረስ የሚኬድበት ምናልባት አራት ርቀት ሊሆን ይችላል። ሌሎቹ ቅኝቶች ተቀራራቢ ናቸው አካሄዳቸው። ሸአረኔስናፍቆኛለ ኢትዮጵያዊ ያልሆኑ የሙዚቃ ሰዎች በአንቺ ወየ ቅኝት ለመጫወት ይፈተናሉ። በኢትዮጵያውያን አጨዋወትና የቅኝቱ አጠቃቀምም ይገረማሉ። ለምን? ፒያኒስቱ ሳሙኤል ምላሽ አለው። አንቺ ቅኝቱ ወይም ሞዱ በራሱ የሚሄድበት አካሄድ ለዜማ ይሆናል ተብሎ የማይታሰብ አይነት አካሄድ ነው። ብዙ ጊዜ ስፔሻሊ ፖፕ እንደዚህ ህዝብ በደንብ ሊወደ የሚችል አይነት ዜማ ይሰራበታል ተብሎ የሚታሰብ አይደለም። አንቺዬ በሌላ ዓለም ማለት ነው። እንደውም ለሐዘን፣ ለሚያስፈራ ነገር በጣም ሆረር ፊልሞች ላይ በብዛት የምናያቸው አይነት ሙዚቃ የምንሰማቸው አይነት ሙዚቃዎች ኢንተርቫልን ሙሉ ስቅ ኢንተርቫልን የተከተሉ ናቸው። እኛ ሀገር ሲመጣ በጣም የምንደሰትበት ስንሰማ፣ እንደውም ለዓለም ይመስለን በርግ ይመስለን ያንን የአንቺ ሁዬ ቅኝት ስንሰማ ነው። አንቺ ሁዬ በቃ ብዙ ጊዜ ጃዝ ላይ ካልሆነ በስተቀር ለሌላ አይነት ነገር ብዙ የምንጠቀመው አይነት አይደለም። ስለዚህ የሁለቱም ህዝብ ያስገረመው ወይም የተለየ ዲሚኒሽድ የሆነው ኢንተርቫል ወይም ኦግመንትድ የሚባለው ኢንተርቫል ብዙ ጊዜ ለዜማ ማንጠቀምበት አይነት ነገር ነው እስፔሻሊ ፔንታቶኒክ ሲባል የተለመደው ትዝታ አይነት አካሄድ ወይም ባቲ አይነት አካሄድ ነው እንደዚህ እንዳንቺሆዬ አይነት አካሄድ አይደለም የሞዱ አካሄድ ወይም የቅኝቱ አካሄድ የሚሄድበት ኢንተርቫል ለዜማ ተብሎ ያልታሰበ ነው ለሌላው አለም ማለት ለእኛ ግን ከቤተክርስቲያን ቅዳሴ ጀምሮ እስከ ሰርጉ ይበልጥ ኢትዮጵያዊነትን መገለጫ የሆኑ ዜማዎች የምንሰማቸው በዚሁ ኢንተርቫል ውስጥ ናቸው። ህንድ ውስጥ አንቸው የሚመስል ስኬል አለ። የሚቀርብ ስኬል የኢትዮጵያ ሊያደርጉት ስኬል መሆኑ ብቻ ሳይሆን ስኬልን የምንጠቀምበት ሁኔታና የቅላጫው ሁኔታ ነው ማለት ነው። ድረክትን የሚችል ኮንሰርት ሲቀርብ ማለት አሁን የምትጫዋቶ ስኪል እንደ ዜማ ይሰራበታል ብለንም አናስብም። እስ አንድ ዜማ ተጫዋት ለን ብለው ነበረ የተጫወትኩት የሰርግ ሙዚቃ ነበረ። የሰርግ ጥነኛ የሆነ ዜማ አንቺ ወዬ ላይ ያለ ነው። እንደውም ይበልጠ የሰርግ ነገሮች የሚያስደስቱት አንቺ ወዬ ላይ ሲሰሩ ነው። የእውነት ኢትዮጵያዊ የሆነ ስሜት የሚፈጥሩብን ስለዚህ ያ ስሜት እኛ ጋ አለ ያ ደግሞ ሙዚቀኞች ላይ የለም። ስለዚህ ያስገርማቸዋል። በዛ መፍጠር መቻላችን ዜማ መፍጠር መቻላችን ለእኛ ግን ኖርማሊ ነው፣ ደማችን ውስጥ የተዋሃደ አይነት ነገር ነው። እንደውም አስበን ወደዚህ ሚድ ወደዛ ሚድ ብለን የምንፈጥረው የምንጫወተው አይነት ነገር አለ፣ ከኛ ጋር የኖረ ነው ማለት ነው። ሳሙኤል በአንቺ ሆዬ ቅኝት ሙዚቃዎች ለመጫወት እንደማይከብደው ይናገራል። ጉዞ በተሰኘው አልበሙም በዚሁ ቅኝት ስር ያለ ፊርማና ወረቀት የተሰኘው ቅንብሩንም አካቷል። የአንቺ ሆይ ቅኝትን በጨረፍታ የዳሰስንበት የዛሬው የመዝናኛ ዝግጅታችን በዚሁ ይጠናቀቃል። ተስፋሎም ወልደየስ ነኝ። መልካም ጊዜ።